ሐኪሙን ይጠይቁ ለምሽቱ ኮርኒያ በመባል በሚታወቀው የአይናችንን ክፍል የሚደርስ የህመም ሁኔታው አስመልክቶ ከአድማጮች ለደረሱን ጥያቄዎች የሰጠ የባለሙያ ማብራሪያ ይዞ ቀርቧል ጥያቄዎቹን ያደረሱን አቶ አለሙ ተካ ከአሰላና አይን አለም ብሩ ከጀርመን ፍራንክፈርት ከተማ ናቸው። ሙያዊ ትንተናውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዘን ስዊዘርላንድ በአይን ህክምና ጥናትና ምርምር ላይ የሚገኙት ዶክተር ወርቃየሁ ለበርካታ አመታት በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅ እና አቅራቢ አሉላ ከበደ ነው። ወደ ጥርብሩ እናልፋለን። ዶክተር ወርቃየው ከበደ፣ በቅድሚያ ለጊዜው አመሰግናለሁ። በህክምና አነጋገር ኮርኒያል አልሰር በመባል የሚታወቀውን የአይን በሽታ አይነት አስመልክቶ ሁለቱ አድማጮቻችን ያደረሱንን ጥያቄዎች መነሻ ያደረገ ዝግጅት ነው። ኮርኒያ በመባል የሚታወቀውን የዚህን የአይን ክፍል በአማርኛ በግርድፉ የአይን መስታወት የሚል ተዛማጅ ትርጓሜ ወይም አጠራር መጠቀም ነው የመረጥነው። አጠራሩ በትክክል ይገልጸው ከሆነ እርሶ ያረጋግጡልናል። በሁለቱ አድማጮቻችን የተጠየቁትን ጨምሮ የህመሙን ጠባይና ምንነት እንዲሁም ህክምና ሕክምናና እንክብካቤ ወደሚመለከቱ ዝርዝሮች ከመዝለቃችን አስቀድሞ ራሱ ኮርኒያ የተባለውን የዚህን የአይን ክፍል ምንነት በመረዳት ብንጀምር። ኮርኒያ ምንድን ነው? የትኛው የአይን ክፍል ነው? ጥሩ አመሰግናለሁ። እንግዲህ ኮርኒያ እንዳልከው በአማርኛችን የአይን ብረት ብለን የሚጠራበት ሁኔታም አለ። ግን የአይን መስታወት የሚለውን እንደተሻለ በትክክል የሚወስነው ይመስላል። ኮርኒያ የምንለው ፊት ለፊት አይን ስንመለከት ጠቆር ያለ ቆዳ ያለን ሰው ላይ ጥቁር ሆኖ የሚታየን ክቡ አካል ነው። ይሄ ነጮችም ላይ ስናየው ደግሞ ከበስተጀርባ ሰማያዊ አይነት ከለር ይዛል። እንደ ሰው ዘር አይነት ቀለሙ ይለያያል። ያ ቀለም ግን የኮርኒያው ቀለም አይደለም። ከኮርኒያው ጀርባ ሌላ ወደ አይናችን የሚገባ ብርሃንን መጠን የሚቆጣጠር አይሪስ የምንለው አለ። የእሱ ነጸብራቅ ነው። ከኮርኒያው በስተኋላ ያለ ነው። ራቅ ብሎ ከኋላ ያለ ነው ኮርኒያው ልክ እንደ መስታወት ብርሃን ማስተላላፊ ስለሆነ የጀርባውን ያለውን ቀለም ስለሚያሳየን እንጂ ኮርኒያ በተፈጥሮው ልክ እንደ መስታወት ንጹሕ የሆነ ብርሃን የሚያሳልፍ አካል ነው። እና ይህ አካል እንደው የአይን መስታወት ብንለው ትክክለኛ እንደው ልክ የኮርኒያውን ስራም እንደው ዲስክራይብ የሚያደርገው ነገር ስለሆነ የአይን መስታወት ብንለው ም ከእውነት ራቅ አይደለም የኮርኒያ ወይንም የዚህን የአይን ክፍል ስራ የሚገልጸዋል ነው የሚሉን አዎ ስራውን የሚገልጻል ልክ እንደ ሌንስ ነው በራሱ አይናችን ልክ እንደ ካሜራ አይነት አሁን የካሜራ ስራው ልክ የአይንን የተፈጥሮ ስራ በመቀዳት በመረዳት የመጣ ነው እና አይናችን ሌንስ ሲስተም አለው ይሄ የመጀመሪያው ውጭ ያለው መስታወት ሌንስ ሲስተም ነው ብርሃኑን በአስተላልፎ ውስጥ ወደ ሬት ነው እንዲገባ ማድረጊያ ብርሃን ማስተላለፊያ ሌንስ ነው እና በትክክል የአይል ሌንሳችን ስለሆነ ይህ አባባል በትክክል ስራውን በተሻለ ያስቀምጠዋል ብዬ ገምታለሁ። መልካም ዶክተር ወርቃየሁ እንግዲህ የዚህን የአይን ክፍል ምንነት ከተረዳን ጠቅም ነው። የአይን መስታወት መቁሰል በዋናነት መሰረት የሆኑ ወይም በምንጭነት የሚታወቁ ችግሮች አሉ። በምንድን ነው የሚመጣው? ይሄ በምን ሊመጣ ይችላል? አልሰር ስንል ያው ቃሉ እንደሚናገር አንድ ውጫዊ የሆነ አካል ሲላጥ እንደማለት ነው። ይህ ነገር ምንድን ነው እንግዲህ፣ ቅድም መጀመሪያ እንዳልኩት የአካሉን ስራውን ምንነቱን ስንረዳ ኮርኒያ ኮርኒያል አልሰር በችግርነቱ ደግሞ ምን እንደሆነ ለመገንዘብ ይረዳናል። ቅድም እንዳልኩት እንደ መስታወት ብርሃን ማስተላለፍ ያለበት አካል ነው። ስፍ ነው ደግሞ እንደሚታየው ፊት ለፊት በቀጥታ ከአካባቢያችን ጋር ግንኙነት ያለው ነው። ከኮርኒያ ፊት ለፊት ያለው የአይናችን ቅድም ብቻ ነው፣ ሌላ ነገር የለውም እና ይሄ ትንሽ ከአካባቢው ሊመጣ ለሚችል ነገር ሁሉ የተጋለጠ አካል ነው። አንድ ነገር ቢወረወር በቀላሉ ሊመታ የሚችል ቦታ ነው። እንዲሁ አይናችን ላይም በተለያየ ምክንያት ኢንፌክሽኖች ሞች ቢመጡ በቀላሉ ሊያጠቃው የሚችልበት ሁኔታ ላይ ነው ያለው እና ኮርኒያ አልሰር ይሄ መጫሩ ወይም መላጡ በምን ይመጣል? እንደው ከመጀመሪያ ብለን ብናስብ ያው ቅድም ባልሰረት ውጭ የተጋለጠ አካል ስለሆነ አንድ ነገር በሩ አይናችንን ሊመታል፣ የአካል ሊላጥ ይችላል። ይህንኑ ተከትሎም አንድ አካል ሲላጥ ወይም ሲል ያው ለአካል ከአየሩ ጋር አብሮ ኢንፌክሽን ሊመጣ ይችላል። ይህ ኢንፌክሽንም ደግሞ ሲሆን እያባባሰ ሊሄድ ይችላል። ወይም ደግሞ ሌላው ሌላው ምንድን ነው ኮርኒያል አልሰር ከሰውነታችን ከተያዙ ሌሎች በሽታም ጋር ተያይዘው ሊመጣ የሚችልበት ሁኔታ አለ። ይኸው ምንድነው ኮርኒያው ልክ እንደ መስታወት በሚያስተላልፍበት ወቅት ከሌላ የሰውነት አካላችን የሚለይበት ነገር ምንድን ነው እንዲህ ብርሃን እንዲያስገባ ስለሚፈለግ በላዩ ላይ እንደሌላ አካላችን ደም ስሮች የሉትም የሚያስፈልጉትን ምግቦች ከሰውነታችን የሚያገኘው በአካባቢው ካሉ የተለያዩ አካላቶች ነው እና ይሄ ወደ ዳር አካባቢ ኮርኒያውን ስናይ ሌሎቹ አካሎቹ በደንብ ደም ስር ያላቸው ከነዚህም የተነሳ ምግብ የሚያገኝበት ስለሆነ አንዳንዴ በዳር በኩል ያለው ኮርኒያ ደግሞ ከሌሎች አካላችን ውስጥ ካሉ በሽተኞች በሽታዎች ጋር በመያያዝ ሊጠቃ የሚችልበት እና አልሰር ሊመጣ የሚችልበት አለ። ይህም አልሰርቲቭ ከራታይተስ የምንላቸው አሉ። ከሲስተሚክ ዲስ ጋር የተያያዙ ከውስጥ ደዌ ጋር የተያያዘ የሌላ የሰውነት ክፍል መጠቃቱ ጋር የተያያዘ ነው የሚሉን እንደዚህ አይነቶች ኮርኒያል አልሰሮችም አሉ። ለምሳሌ በተለይ ሮማቶዊድ አርትራይተስ ማለት የሚባል በሽታ አለ። የሰውነታቸው መገጣጠም የሚያጠቃም እነዚህ ያላቸው ሰዎችም እንደዚሁ የኮርኒያውን በዳር በኩል ያለውን አካል ሊያጠቃ የሚችልበት ሁኔታ አለ። ሌላ ግሩፕ የሆነ ህመም አለ ኮርኒያ አልሰር ሊያመጣ የሚችል መርጂናል ኮርኒያል አልሰር የምንላቸው አሉ። እነሱም እንደዚሁ በተለያየ ምክንያት ከ ከኮርኒያ ያሉ የአይን አካሎች ጋር በተያያዘ ኮርኒያ ሊጠቃ የሚችልበት ሁኔታ አለ። እነዛም እንዲሁ ከመቆየት የኮርኒያ ሊያመጡ የሚችልበት ሁኔታ አለ። እና በአጠቃላይ ኮርኔል አልሰብ ስምል እንግዲህ በእነዚህ ማዕቀፎች ውስጥ ነው የምናየው። ዶክተር ወርቃየሁ እንግዲህ የህመሞቹ መንስኤ እንዲሁም በተጓዳኝ የሚታዩ የበሽታ አይነቶች ህክምናውንም ሊወስኑ ይችላሉና በይበልጥ የሚከሰቱ ከዚህ የአይን መስታወት መጫር ወይም መላጥ ጋር ተያይዘው የሚታወቁ የበሽታ አይነቶች የሚታከሙበት ሁኔታ ወይም ደግሞ ይሄን ለማከም የሚደረገው የህክምና ዘዴ ምን ይመስላል? ከላይ ለተነሳው ጥያቄና ሌሎች ተዛማጅ የጤና ጉዳዮች ሐኪሙ የሚሰጡትን መልስ በመጪው ሳምንት ማክሰኞ የምናቀርብ ይሆናል። እንድትከታተሉ ከወዲሁን ጋብዘናል።